7 የዓለም የጤና ድርጅት ባንግላዴሽ ውስጥ የተነሳውን ኮሌራ ለመከላከል ለ900ሺ ሰው የሚበቃ ክትባት ልኳል። ክትባቱ የተላከው ቀደም ሲል የመን ውስጥ ለተከሰተው ግዙፍ የኮሌራ ወረርሽኝ የዓለሙ ድርጅት ፈጣን ምላሽ መስጠት እንደነበረበት መገለጹን ተከትሎ ነው። የዓለም የጤና ድርጅት ደብልዩ ኤች ኦ እንደ አውሮፓውያን አቆጣጠር እስከ 2030 ዓ.ም ባለው ጊዜ ውስጥ ኮሌራን ጨርሶ ለማጥፋት ቃል ገብቷል። ለአሜሪካ ድምጽ ካሮል ፒርሰን ዘግባለች። ሶሎሞን ክፍሌ ያቀርበዋል። በየመን ንጹሕ የመጠጥ ውሃና አገልግሎት የሚሰጡ የሕክምና ማዕከሎች ከፍተኛ እጥረት አለ። እዚያች አገር ውስጥ ከግማሽ ሚሊዮን በላይ ሰዎች በኮሌራ በሽታ ይሰቃያሉ። የያዝነው የአውሮፓውያኑ ዓመት 2017 ከመገባደዱ በፊት ደግሞ ቁጥራቸው ወደ አንድ ሚሊዮን ከፍ እንደሚል ተፈርቷል። በዓለም ደረጃ ካየነው አንድ መቶ ሺህ ሰዎች በኮሌራ በሽታ በየዓመቱ ይሞታሉ። አሁን የጤና ጥበቃ ሠራተኞች ስጋት ቀጣዩ ግዙፍ የኮሌራ ወረርሽኝ ባንግላዴሽ ውስጥ በሚገኘው ሮሂንጊያ ካምፕ ይሆናል የሚል ነው። ዶክተር አሜሽ አዳልጃ በጆንስ ሆፕኪንስ ዩኒቨርሲቲ የጤና ጥበቃ ማዕከል የተላላፊ በሽታዎች ጉዳይ ባለሙያ ናቸው። የዓለም የጤና ድርጅት ኮሌራን እንደ አውሮፓውያን ዘመን አቆጣጠር እስከ 2030 ዓ.ም ድረስ ባለው ጊዜ ውስጥ ጨርሶ ለማጥፋት የገባውን ቃል በተመለከተ አስተያየት ሰጥተዋል። እንደ ፈንጣጣ ሁሉ ኮሌራን ሙሉ በሙሉ ጨርሶ ከዓለም ለማጥፋት አይቻልም። ነገር ግን በዩናይትድ ስቴትስና በተቀረው የሰሜን አሜሪካ እንደተደረገው በባንግላዴሽና በየመንም ብዙ ጊዜ እንዳይከሰት ማድረግ እንችላለን። ኮሌራ በባክቴሪያ አማካይነት የሚመጣ በሽታ ነው። ባክቴሪያዎቹ የሚኖሩትም በባሕር ዳርቻዎችና በቆሻሻ በተበከሉ ወንዞች ውስጥ ነው። ውኃው በቂ መድኃኒት በማያገኝበት ቦታና ጽዳታቸው በማይጠበቅ ሽንት ቤቶችም በብዛት ይሰራጫል። የኮሌራ በሽታ የተበከለ ምግብ በመብላትና ውሃውን በመጠጣትም ሊመጣ ይችላል። የጤናና የምግብ ባለሙያው ጄሲ ሃርትነስ ሴቭ ዘ ቺልድረን በተባለው የሕፃናት መርጃ ድርጅት ውስጥ ይሠራሉ። ሰብአዊ ድርጅቱ በየመን የህዝቦችን ስቃይ ለመታደግ እየሰራ ይገኛል። በኮሌራ በሽታ የታመመ ህፃን የመብላት ፍላጎቱ ፈጽሞ ይጠፋል። ስለሚያስቀምጣቸውም በሰውነታቸው ውስጥ ያለው ፈሳሽ ያልቃል፣ ክብደታቸውም ይቀንሳል። በዚህ ሁኔታ እየተዳከሙ በሄዱ ቁጥር ለሌሎች በሽታዎችም ይጋለጣሉ። ማንም ሰው በኮሌራ ሊጠቃ ይችላል። ሕፃናት ነፍሰ ጡሮችና በዕድሜ የገፉ ሰዎች ግን ይበልጥ ይጠቃሉ። እንዲያም ሆኖ የኮሌራ በሽታን ለማከም አዳጋችና ከወጪም አንጻር ውድ አይደለም ይላሉ የሴቭ ዘ ችልድረን ድርጅቱ ባለሙያ ጄሲ ሃርትነስ። ፈጥኖ ከተደረሰበትማ እንዲያውም በቀላሉ ማዳን ይቻላል። በበሽታው በቅርቡ ለተጠቁ ሰዎችም የሰውነታቸው ፈሳሽ ተሟጦ ከማለቁ በፊት መድረስ ይቻላል። ያ ሲሆንም ህመሙ አይጠናባቸውም። ከጠናባቸው በኋላ ነው ሕክምናውን አስቸጋሪ የሚያደርገው። ኮሌራን ለመከላከል ቁልፉ ጽዳትን መጠበቅ ነው። ነገር ግን በጎርፍ ውሃ በተመቱ አካባቢዎች ወይም ሌሎች የተፈጥሮ አደጋዎች እንዲሁም ሰው ሠራሽ ጦርነቶች ባሉባቸው ስፍራዎች አስቸጋሪ ሊሆን ይችላል። ስደተኞች በዝተው በተጨናነቁ መጠለያ ካምፖች ውስጥ ጽዳት መጠበቁም በጣም ከባድ ነው። በተለይ ዕዳሪን የመሳሰሉ በመጠለያው አካባቢ የሚቆለሉ ቆሻሻዎች ኮሌራን ያስፋፋሉ። እናም እንደ ሴቭ ዘ ችልድረን ያሉ የረዴ ድርጅቶች እርዳታ ከመስጠት በተጨማሪ የመጸዳጃ ስፍራዎችን ለመገንባትም ሲጥሩ ይታያል። በደብልው ኤችኦ ገለጻ መሠረት በዓለማችን በጠቅላላው ሁለት ቢሊዮን ሰዎች ንጹሕ የመጠጥ ውሃ አያገኙም። በዚህም ምክንያት ለኮሌራ ተጋላጮች ናቸው። አዎን ክትባቱ የኮሌራን ስርጭት ሊከላከል ይችላል ነገር ግን ይላሉ ዶክተር አዳልጃ ነገር ግን ድሃ ሀገሮች ውስጥ ንጽሕና ለመጠበቅ የሚያስችሉ መዋቅሮችን መዘርጋት ኮሌራን ለአንዴና ለመጨረሻ ጊዜ ለመከላከል ይቻላል ድህነት ለአንዳንዶቹ አገሮች በመሠረቱ ፈጽሞ ሊወጡት የማይችሉት ዐይነት ችግር ነው በአሁኑ ወቅት በዓለማችን ውስጥ አርባ ሰባት አገሮች በኮሌራ ተጠቅተዋል። ሁኔታው ደግሞ ይበልጥ እየተባባሰ የሚሄድበት ምክንያት ግጭቶች ስላሉ የአየር ለውጥ በመከሰቱና የዓለማችን ሕዝብ ቁጥር እያደገ በመምጣቱ መሆኑን ደብሊዩኤችኦ ያስረዳል።